ጠቅላላ የደንበኞቹ ቁጥር 50.7 ሚሊዮን መድረሱን የተናገረው በኢትዮጵያ ብቸኛውና መንግስታዊው የቴሌኮም አገልግሎት አቅራቢ ኩባንያ ኢትዮ ቴሌኮም በግማሽ ዓመቱ ከፍተኛ የተባለ የ25.5 ቢሊዮን ብር አጠቃላይ ገቢ ማግኘት መቻሉን አስታውቋል። በኮሮና ተህዋሲ ምክንያት የኢንተርኔት ፍላጎት ማደጉንና 4.5 ሚሊዮን አዳዲስ የዚሁ አገልግሎት ተጠቃሚዎቹን ማፍራቱንም ኩባንያው አስታውቋል። ከዚህ በተጨማሪ አገልግሎቱ በ በህዝብ ቁጥርም በቦታም እድገት እንዳሳየ 80 ሚሊዮን ዶላር የውጭ ምንዛሬ በማስገባትም የሀገርን ኢኮኖሚ መደገፍ መቻሉንም የኩባንያው ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ገልጸዋል። የኩባንያው በህግ የተፈቀደለት የካፒታል መጠን የማሻሻያ ጥያቄ በመንግስት ይሁን ታግኝቶ ከፍተኛ ሆኖ ማደግ እንዲችልም እንደተፈቀደለት ነው ዋና ስራ አስፈጻሚዋ የተናገሩት። ኩባንያችን በተቋቋመበት ወቅት እንግዲህ የተፈቀደ ካፒታሉ 40 ቢሊየን የኢትዮጵያ ብር ነው የነበረው። አሁን እንግዲህ የኢትዮ ቴሌኮም ይህ የተቋቋመበት ደንብ በሚኒስትሮች ምክር ቤት መሻሻያ ተደርጎ ጸድቋል ማለት ነው። ስለዚህ የጸደቀው ማሻሻያ ያካተታቸው ነገሮች አንደኛ፣ የተፈቀደ ካፒታሉ ከ40 ቢሊዮን ወደ 400 ቢሊዮን እንዲያድግ ሆኗል ማለት ነው። ይህ የሆነበት ምክንያት በዋናነት ተቋማችን አሁን ያለው አሴት ወይም ደግሞ ካፒታል ከአርባ ቢሊየን ቀደም ብሎ ከተፈቀደለት በላይ መሆኑን ስላረጋገጥን ኦፕሬት በሚያደርገው እና ሊያድግ ባሰበው በስትራቴጂው ባስቀመጠው ልክ የተፈቀደው ካፒታል ሊያድግ ይገባል፣ ስንል በቀረብነው መሰረት እየጸደቀ ነው ማለት ነው። ኢትዮ ቴሌኮም እስካሁን የተሰማራው እየሰራም ያለው የድምፅ የኢንተርኔት ዴታ እንዲሁም የአጭር የጽሁፍ መልእክት ላይ ብቻ የነበረ ሲሆን፣ አሁን የሞባይል ገንዘብ አገልግሎት ማለትም በዋናነት ባንኮችና ሌሎች የፋይናንስ ተቋማት የሚሰጡትን አገልግሎትም እንዲያሳልጥም ፍቃድ ማግኘቱን ወይዘሪት ፍሬህይወት ታምሩ ገልጸዋል። በመደበኛ የባንክ አገልግሎት ያላካተትናቸው ዜጎቻችንን በቀላሉ ለመድረስ የሚረዳ ኢንጅን ነው ብለን እንወስደው እንችላለን። አቀጣይ ኩባንያችን የሞባይል ማኒ አገልግሎት ላይ ይሰማራል ይሰራል፣ ማለት ነው። ከዚህ በተጨማሪም የአክሲዮን ድርሻ በመያዝ በሌሎች ኢንቨስትመንቶች ላይ መሳተፍ እንዲችል ፍቃድ አግኝቷለም ተብሏል። ኩባንያው ሰኔ 22ና ሐምሌ 15 ቀን 2012 ዓ ምት ላይ በጸጥታ ችግር ምክንያት የኢንተርኔት አገልግሎት ተቋርጦ እንደነበር ገልጾ ከጥቅምት 24 ቀን 2013 ዓ ምት ጀምሮ ደግሞ በትግራይ አገልግሎቱ ተቋርጦ ከፍተኛ የሆነ እንግልት በደንበኞች ላይ መድረሱንም ገልጿል። ስለዚህ ስለዚሁ ጉዳይ የተጠየቁት ወይዘሪት ፍሬህወት ታምሩ ተከታዩ ምላሽ ሰጥተዋል። መቀሌ የሞባይል ድምፅ እንዲሁም ብሮድባንድ አገልግሎት እየሰጠንን ያለ ነው። ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ስለዚህ የጠፉ እቃዎችን፣ የመሰረት ልማት እቃዎች የማሟላት ስራ እየሰራን ያለ ነው። ውቅሮ ደጋሙስ፣ እና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምረዋል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። በትግራይ ክልል በነበረው ውጊያ ጉዳት የደረሰባቸው አብዛኞቹ የቴሌኮም መሰረተ ልማትና እቃዎች ውድና ከፍተኛ ጉዳት የደረሰባቸው መሆናቸው ሳያንስ አሁንም ጥገናና መልሶ የማስጀመር ስራ ለማከናወን በአብዛኛዎቹ ቦታዎች አሁንም የደህንነት ስጋት መኖሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ተናግረዋል። በሰሜኑ ሀገራችን አካባቢ የተፈጠረው የቴሌኮም አገልግሎት መቋረጥ በኢትዮ ቴሌኮም ችግር ምክንያት የተቋረጠ አይደለም። ይሄንን የተበላሸና የተጎዳ የመሰረተ ልማት የቴሌኮም መሰረተ ልማት ግን ለመጠቀም ግን ከፍተኛ ርብርብ እያደረገ መሆኑን እንድትገነዘቡ ነው ይሞደው ማለት ነው። የኢትዮ ቴሌኮም የተወሰነው ድርሻ በፕራይቬታይዜሽን ሌሎች የግል ኩባንያዎች እንዲተላለፍ መወሰኑም ይታወሳል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ።